ይህ የአሜሪካ ድምፅ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ጥር 27 2015 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። በዛሬው የምሽቱ ዝግጅቶቻችን የህፃናቶቹን መጽሐፍና በጋምቤላ የሚነገሩ አፈታሪኮችን በዳሃ አኛዋ ቋንቋ የጻፈውንና የተረጎመውን እንግዳ አነጋግረናል። እንዲሁም ሜሪላንድ ውስጥ በመጪው ናሴ ለሚጀመረው አዲስ የትምህርት ዘመን የአማርኛ ትምህርትን በተጨማሪ የትምህርት ቋንቋ ለማስተማር ዝግጅት ስለመኖሩም አንድ ዘገባ ይዘናል። በምሽቱ እነዚህንና ሌሎችንም ዝግጅቶች ይዘናል። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሮማ ርዕሰሊቃነ ጳጳሳት ፍራንሲስ ግጭት፣ ድህነትና ሰብአዊ ቀውስ በበረታባት ደቡብ ሱዳን ዛሬ የመጀመሪያ ቀን ጉብኝታቸውን ሲጀምሩ ለረጅም ጊዜ የተሰቃዩ ህዝቦቿን አጽናንተዋል። ቄሶችና መነኮሳት የህዝባቸውን ህመም በመጋራት እንዲያገለግሉ አበረታተዋል። በዓለም በዕድሜ ትንሿ በሆነችው ሀገር ጉብኝታቸውን የጀመሩት ፍራንሲስ እለቱን ያሳለፉት በመጀመሪያ ለቤተ ክርስቲያን ሰራተኞች፣ ቀጥሎ በደቡብ ሱዳን በጦርነት በጎርፍ እና ሌሎች ቀውሶች ከቤት ንብረታቸው ለተፈናቀሉ ሰዎች አገልግሎት በመስጠት ነው። ፍራንሲስ በተለይ ከግማሽ በላይ የሚሆኑት 18 ዓመት ሳይሞላቸው ትዳር የያዙ ልጃገረዶች የሚበዙበት ደቡብ ሱዳናዊ ሴቶች በከፍተኛ ሁኔታ ለወሲባዊ ጥቃትና በዓለም ከፍተኛ ቁጥር ያለው የእናቶች ሞት የተጋለጡ መሆናቸውን አጉልተው አሳይተዋል። ደቡብ ሱዳን ከዓለም ድሃ ሀገሮች መካከል አንዷ ስትሆን በአፍሪካ ለሚታየው አስከፊ የስደተኞች ቀውስም ተጠያቂ ናት። እስካሁን ከሁለት ሚሊዮን በላይ ሰዎች ሀገሪቱን ጥለው ተሰደዋል። ሌላ 2 ሚሊዮን የሚሆኑ የሀገር ውስጥ ተፈናቃዮችም አሏት። ሊቃነ ጳጳሳት ፍራንሲስ አብረዋቸው ጉብኝት ከሚያደርጉት የካንተርቤሪ ሊቀ ጳጳስ ጀስቲን ዌልቢ እና የስኮትላንድ ቤተ ክርስቲያን የፕሪስባይቴሪያን መሪ ጋር በመሆን ሀገሪቱ ያለችበትን ችግር ዓለም እንዲያይ ለማድረግ ጥረት እያደረጉ ነው። የጉዟቸው ዓላማም በብዛት የክርስትና እምነት ተከታዮች ያሏት ደቡብ ሱዳን የእስልምና ሃይማኖት ተከታዮች ከሚበዙባት ሱዳን ተነጥላ እንደ አውሮፓን አቆጣጠር በ2 11 ነጻነቷን ካገኘች ወዲህ በሀገሪቱ የደረሰውን የእርስ በርስ ጦርነት ለማስቆም እንደ አውሮፓውያን አቆጣጠር በ2018 የተፈረመው የሰላም ስምምነት ተግባራዊ እንዲሆን ለማበረታታት ነው። አንድ የጣሊያን ባህር ዳርቻ ጠባቂ አንዲት ነፍሰ ጡር ሴትን ጨምሮ የስምንት ሰዎች አስክሬን ስደተኞችን ጭኖ ይጓዝ በነበረ ጀልባ ላይ ማግኘቱ ተገለጸ። ጀልባዋ ከቱኒዚያ ተነስታ በሜዲትራኒያን ባህር አቋርጣ ወደ ጣሊያን በመጓዝ ላይ ነበረች። በጀልባው ላይ በደርዘን የሚቆጠሩ አፍሪካውያን የነበሩ መሆኑን አንድ የጣሊያን ዜና ወኪል አስታውቋል። አስክሬኖቹ ጣሊያን በሚገኘውና ለበርካታ ባህር የሚያቋርጡ ስደተኞች የመጀመሪያ ማረፊያ በሆነችው የላምፔዱሳ ደሴት ላይ እንዲወርዱ የተደረገ መሆኑም ተገልጿል። ከሞት የተረፉ ስደተኞች እንደገለጹት ሌሎች ሶስት ሰዎች በመንገድ ላይ ሳሉ ህይወታቸው አልፏል። ከእነዚህ ውስጥ አንዲት እናት ህይወቷ ሲያልፍ ወደ ባህሩ በመውደቋ የአራት ወር ህጻን ልጇ የሰጠመ ሲሆን በተ መሳሳይ አንድ ሌላ ሰውም ራሱን ስቶ ወደ ባህሩ በመውደቁ ህይወቱ አልፏል። ጋርዲያን ጋዜጣ እንደዘገበው የማልታ ባለስልጣናት ስደተኞቹ ስለነበሩበት ሁኔታ ቀድሞ መረጃው የደረሳቸው ቢሆንም አዳኞችን ግን አላሰማሩም። በዚህም ምክንያት ሲሲሊ የሚገኙ አቃቤ ህጎች ምርመራ እንዲደረግ ማዘዛቸውን ጋዜጣው ጨምሮ አስታውቋል። የጡት ካንሰር ለሴቶች የካንሰር ሞት ዋነኛ መንስኤ መሆኑ ተገለጸ። ዛሬ የተከበረውን የዓለም የካንሰር ቀን አስመልክቶ የዓለም ጤና ድርጅት ባወጣው መግለጫ በሴቶች ላይ በብዛት የሚከሰተውና ዋነኛ የካንሰር ሞት መንስኤ የሆነውን የጡት ካንሰር ለመከላከል እርምጃ እንዲወሰድ ጠይቋል። በየዓመቱ ከ2.3 ሚሊዮን በላይ ሴቶች በጡት ካንሰር እንደሚያዙና ወደ 700,000 የሚጠጉት በበሽታው እንደሚሞቱ ያስታወቀው የጤና ድርጅቱ ከነዚህ ውስጥ አብዛኞቹ ዝቅተኛና መካከለኛ ገቢ ባላቸው ሀገራት የሚኖሩ መሆናቸውን ገልጿል። የዓለም ጤና ድርጅት ዋና ስራ አስኪያጅ ቴድሮስ አድሃኖም ደካማ የጤና ስርዓት ያላቸው ሀገራት ላይ የጡት ካንሰር እያሳደረ ያለውን ጫና መቋቋም አይችሉም ያሉ ሲሆን የሁሉም ሀገራት መንግስታትና የጤና ሚኒስትሮች ቅድሚያ ሊሰጡት የሚገባ ጉዳይ መሆኑንም አሳስበዋል። እንደ አውሮፓውያን አቆጣጠር በ2024 ሚሊየን የሚገመቱ ሴቶች በጡት ካንሰር መሞታቸውን ያመለከተው የጤና ድርጅቱ በዚያው ዓመት አንድ ሚሊየን የሚጠጉ ህጻናት እናት አልባ መሆናቸውን ጠቅሶ የጡት ካንሰርን ጨምሮ ማንኛውንም በሴቶች ላይ የሚደርስ የካንሰር በሽታን ለመቅረፍ አሁኑኑ እርምጃ የማይወሰድ ከሆነ በትውልድ ላይ ከፍተኛ መዘዝ ያስከትላል ሲል አስጠንቅቋል። እናቶቻቸውን በካንሰር በሽታ ያጡ ህጻናትም እድሜ ልካቸውን የሚዘልቅ የጤናና የትምህርት እድል እጦት ያጋጥማቸዋል ብሏል። በመጨረሻም እንደ አውሮፓውያን አቆጣጠር በ2018 ቴስላን የግል ንብረታቸው ለማድረግ የሚያስችል ገንዘብ እንዳላቸው በትዊተር ገጻቸው በመጻፋቸው በባለ አክሲዮኖች ላይ ኪሳራ አድርሰዋል በሚል በማጭበርበር ሙከራ ተከሰው የነበሩት ኤሎን መስክ አርብ እለት ነጻ ተደርገዋል። የመስክ የትዊተር መልእክት የቴስላን የአክሲዮን ዋጋ በከፍተኛ ሁኔታ እንዲዋዥቅ አድርጎት የነበረ ሲሆን ባለአክሲዮኖቹ የመስክ ግዴለሽ ድርጊት ባለሀብቶቹን ገፍቶ ለማስወጣት የተደረገ ሙከራ ነው በማለት ነበር የከሰሷቸው። ከህዝብ ተመርጠው ለዳኝነት የተቀመጡት ሰዎች ሁለት ሰዓት ላልሞላ ጊዜ ከተወያዩ በኋላ መስክም ሆኑ የቴስላ ቦርድ አባላት በትዊተር መልእክቶቹም ሆነ ከዛ በኋላ የማጭበርበር ድርጊት አልፈጸሙም በሚለው መስማማታቸውን አስታውቀዋል ውሳ ውሳኔውን ተከትሎ በትዊተር መልእክታቸውን ያስተላለፉት መስክ እግዚአብሔር ይመስገን የሰዎቹ ጥበበኝነት ተገልጿል ብለዋል። መስክ በካሊፎርኒያ ያሉ ዳኞች ያዳላሉ በሚል ችሎቱ ወደ ቴክሳስ እንዲዘዋወር ጥረት አድርገው የነበረ ቢሆንም አልተሳካላቸውም ነበር። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ጥር 27 2015 ዓ ም ዝግጅታችንን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። መቀመጫውን ዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300 ሺ በላይ መጽሐፍትን ለኢትዮጵያ ህፃናት የሚያደርሰው ኦፕን ሄርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኝዋክ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍለዋል። ከድርጅቱ ጋር በመሆን የህፃናቶቹን መጽሐፍ የተረጎመውና በጋምቤላ የሚነገሩ አፈታሪኮችን በድሃ አኛ ቋንቋ የጻፈው ሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የተመረቀው ጄኮብ ኦሞድ ሲሆን የኢትዮጵያ ህጻናት በተለያየ ቋንቋ የተጻፉ የኢትዮጵያ ባህልና ታሪክ የሚያስተምሩ መጽሐፍትን ማንበባቸው የበለጠ አንድነት ያጠናክራል ይላል። ስመኝሽ የቆየ ጄኮብ እና ሰፊ የልብ ትልቅ ህልም ፕሮጀክት መስራቾችን አነጋግራ ተከታዩን አሰናድታለች። በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በምትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከሚሰጠው መጽሐፍት ውጪ ሌላ የህጻናት መጽሐፍ አንብቦ አያቅም። በተለይ በእሱ ዕድሜ ያሉ ህጻናት ያፍ መፍቻቸው በሆነውና ድሃኟ በመባል የሚጠራው የአኟ ቋንቋ የተጻፈ የህጻናት መጽሐፍት ጭራሽ አልነበረም። እኔ ሳደግ ባኞ አቋንቋ የተጻፈ መጽሐፍ የነበረው መጽሐፍ ቅዱስ ብቻ ነበረ በዋናነት አዲስ ኪዳንና የተወሰነ የብሉይ ኪዳን ክፍል ያ ብቻ ነው ወደ ኞ አቋንቋ የተተረጎመው አባቴ ሰባኪ ስለነበረ እኛ ቤት ብዙ የማቴዎስ ማርቆስ ሉቃስና ዮሐንስ መጽሐፎች ነበሩ ከቤተሰቤ ጋር አንድ ላይ እናነብ ነበረ ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ የነበረኝ መጽሐፍ ቅዱስ ብቻ ነው ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጭ የሆኑ የሕፃናት መጽሐፍትን ያነበበው የስምንተኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። አስረኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ። ቤተ መጽሐፍቱ ጋምቤላ ከነበረው የበለጠ ነበረ። እናም ብዙ መጽሐፍት አለው። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ። በዋናው የመማሪያ መጻሕፍታችን ላይ የማናገኘውን ወደ ቤተ መጻሕፍት ሂደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው። በኒውሮ ሳይንስ የተመረቀው ጄኮብ ከስድስት ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት የተማረባቸው ክፍሎቹም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሄርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኙዋ ቋንቋ የተጻፉ የሕፃናት መጽሐፎች ማሳተም ቻለ። መጽሐፍቶቹን ስትመለከቻቸው ከጽሑፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም። ስለዚህ እኔ ብዙ ነገር ነው ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሑፎች ነው ያሏቸው ያም ነው በዚህ ሥራ ውስጥ እንድሳተፍና ከእኔ በኋላ የሚያድጉ ልጆች እኔ የገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ። በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ ስነ ምግባርን የሚያንጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 ሺ በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአኞ የኦሮሞ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ 15000 ኮፒ ያሳትሞ ጋምቤላ ለሚገኙ ስልሳ ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች። ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህል እና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስለ አኙዋ ቋንቋ፣ ስለ ማህበረሰቡ፣ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሩናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሶስተኛው ከትምህርት ቤቶችና ከአስተማሪዎቹም አስተያየት እየደረሰን ነው እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህጻናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፍ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል። ኤልኖርና ሌይላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ሲሆን አላማው የኢትዮጵያን ባህልና ብዝሃነት በህጻናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች። የእኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው እያለን በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ደግሞ ስለ ሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል። ኤልኖራ ይህ አይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች። ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ሕጻናት ጠብቆ የማቆየት አላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደ ያሉ መሪዎች ደግሞ እንደ እኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ፣ እሱ ደግሞ ቋንቋውና አላማው ነበረው። ከሶስት ዓመቷ ጀምሮ የራሷን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 ዓመቷ ሌይላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዲህ ገልጻለች። ስለ ጋምቤላ ባህልና ስለ ሕዝቡ መማር በጣም ያስደስተኝ በሚኒሶታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ሚወደድኩት፣ ውስጤ የቀረ ታሪክ ነው። ሌላ በተለይ በአኙዋ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች። ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል። በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሐፍት ወደ አኛዋ ቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኖሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈው ና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው። እናቴ፣ አባቴ፣ አብዛኞቹ አጎቶቼ የትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ ስድስት ከፍ አደረጉት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው። ኦባላ የመጀመሪያው የአኝዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል። ይሄ ልዩ ትርጉም አለው፣ ምክንያቱም እኔ ራሴ ቋንቋው ማንበብና መጽሐፍ የተማርኩበት ነው። ልጄ የአሁኑ መጽሐፍቶቹን አንስታ ከኔ ጋር ታነባለች አብረን ስናነብ እጅግ በጣም ትደሰታለች፣ ምክንያቱም መጽሐፉ ውስጥ ራሷን ታያለች። እኔ ኢትዮጵያዊ ነኝ። በመጽሐፉ ደግሞ እኔን የሚመስል ሰው ያለው። አንድ የጋምቤላ ህፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጪ ነበረ። ምክንያቱም ይህ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኙዋ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኑዌርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችም መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በዓመቱ መጨረሻ አንድ ሚሊየን መጽሐፍትን በመላው ኢትዮጵያ የማሰራጨት አላማ አለው። ስመኝሽ የቆየን አመሰግናለሁ። በሜሪላንድ ግዛት የአማርኛ ቋንቋ ትምህርት ሊጀመር ነው። እጅግ ብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው ዩናይትድ ስቴትስ ግዛቶች መካከል አንዷ ሜሪላንድ ናት። ሜሪላንድ ውስጥ ካሉ አውራጃዎች መካከል አንዱ በሆነው የሞንትጎምሪ ካውንቲ ውስጥ ብቻ ከ50 ሺ በላይ ኢትዮጵያውያን እንደሚገኙ ጥናቶች ይጠቁማሉ። በዚህ ካውንቲ ውስጥ ካሉ የሁለተኛ ደረጃ ትምህርት ቤቶች መሃል አንዱ የሆነው ኖርዝውድ ሁለተኛ ደረጃ ትምህርት ቤት በመጪው ነሐሴ ለሚጀመረው አዲስ የትምህርት ዘመን የአማርኛ ትምህርትን እንደ ተጨማሪ የትምህርት ክፍለ ጊዜ እንደሚሰጥ አስታውቋል። በትምህርት ቤቱ የሚካሄደው የአማርኛ ቋንቋ አቀባበል ታይቶም በቀጣይ ወደ ሌሎች ትምህርት ቤቶች የማስፋፋት ህልም እንዳለም የአሜሪካ ድምፅ ያነጋገራቸው የትምህርት ቤቱ አስተዳደሮች አስታውቀዋል። ምንም እንኳ በዩናይትድ ስቴትስ በከፍተኛ ደረጃ ተቋማት ውስጥ የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ትምህርት ቤቶች ውስጥ ግን ይህ የመጀመሪያው ነው። ኤደን ገረመው ሙሉ ዘገባውን ታስደምጠናለች። በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲ እና አካባቢው ነው። በተለያዩ ጊዜያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከሁለት መቶ ሺህ የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አውራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው። ምክ አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሠራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሠራ የታዘብኩት ልጆቹ እዚህ የተወለዱ የመጀመሪያ ትውልድ አልያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ አይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታየሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ሥርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው ጀመር ነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓንሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው። የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪሳ አማዶር ይገልጻሉ። በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመር ነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ነው ይህንኑ ነው ለተማሪዎቹ ያንን ማቅለል በአሁን ሰዓት ለቀጣይ ዓመት ተጨማሪ የአማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ። again like i said a lot of children of immigrants they've been born here a lot of the students that we have ቅድም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ የተወለዱት እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል። ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይህ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉ ቤተሰቦች የመጡበትን ሀገር ሄጄ ያለው የዘር ሀረጌን አጠናለሁ እንዲሉ ማበረታታት እንሻለን ለትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን። የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጓሪክ፣ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ፣ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጓሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ። በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ፣ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ ምክንያቱም በሜሪላንድ ና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ። ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጭ ለሆኑ ለሁለተኛ ደረጃ እና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸውን ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለዘገባው አመሰግናለሁ። ድምፃዊ መሐሙድ አህመድ በአንድ ወቅት በአውሮፓ ተሸላሚ የሆነበትን የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ በሚለው ቆየት ያለ ዜማው ያቆየናል አምስት እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ጥር 27 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ይደመጣል። አንተነህ ተሰማ ወይም አቢ ማኅበራዊ መገናኛን ለእውቀት ሽግግር አገልግሎት እየተጠቀሙ ከሚገኙ ኢትዮጵያውያን ወጣቶች መካከል አንዱ ነው። አንተነህ በዩቱብ አውታር ላይ ከ350 በላይ ተከታዮች ያሉት ማራኪ ኢንግሊሽ ዊዝ አቢ የተሰኘ የእንግሊዝኛ ቋንቋ ትምህርት ቤት መሥራች ነው። ሀብታሙ ስዩም ስለ አገልግሎቱ የበለጠ ለማወቅ አንተነህን በስልክ መስመር አግኝቶታል። ሙሉ ስሜ አንተነህ ተሰማ ይባላል። ግን ያው ጓደኞችም አቢ ስለሚሉኝ አቢ የሚለው ስም ተጣብቆ ቀርቷል እና አሁንም ተወልጄ ያደግኩትኝ አዲስ አበባ ነው። ያደግኩትኝ ወደ ጨርቆስ አካባቢ ነው። ብዙኛ ቋንቋ በጣም ከልጅነት ጀምሮ የምወደው ነገር ነበር። አንተነህ በአሁኑ ሰዓት በሺዎች የሚቆጠሩ ሰዎች የሚከታተሉትን የዩቲዩብ ላይ የእንግሊዝኛ ማስተማሪያ አውታር ማራኪ ይባላል። እሱን ለመጀመር ለመክፈት ያነሳሳህ ነገር ምንድን ነው? እንዴት ለመጀመር ፈለግ? መጀመሪያ አስተማሪ ነበርኩኝ ና ኮቪድ በተጀመረበት ጊዜ ምንም አይነት የመገናኛ እድሮ አልነበረኝም ከተማሪዎች ጋር ሁለት ወር ሶስት ወርቆች በሌ ለምጠበቅ ሞከር፣ ምንም የተለየ ነገር የለም። ከዛ በኋላ የተማሩትን ነገር የረሱት እንደነበረ እና በጣም እንደሚያስፈልጋቸው ሲነግሮኝ ቆይ ልነሱ የሚሆን ነገር ብዬ ለሃያ ሰሳ ተማሪ የሚሆኑ ነው ቪዲዮ ሰራሁኝ እና ዩቱብ ላይ ያስቀመጥኩላቸው፣ ከጠበቅኩት በላይ በጣም ብዙ ሰዎች ወደዱት፣ ስልኬም መጮሁን አላቆመም። ከዛ በኋላ በጣም ተበታትቼ ሙሉ ጊዜ ንሰጥቼ የሚሰራው ስራ ሆነ ማለት ነው። ይሄ በዩቲዩብ ላይ የምትሰጠው የእንግሊዝኛ ማስተማሪያ አገልግሎት ምን አይነት ደረጃ ላይ ያሉ ተማሪዎችን የሚመለከት ነው? በምንስ ሁኔታ ነው እየሰጠ የምትገኘው? በማንኛውም ደረጃ ያሉ ሰዎች ከዚው ተነስተው በጣም ጎብዝ ለሆኑ ሰዎች የሚሆኑ አይነት ኮንቴንቶች እንሰራለን። ያና ልዩ የሚያደርገው ምንድነው? ድርቅ ያለ ነገር ሳይሆን ወዲያው ተምረው ወዲያው እንዴት መጠቀም እንደሚችሉ የሚያሳዩ ነገሮች እናስገባለን። ከዛም በተረፈ የውመት ተናጋሪዎች፣ የቋንቋ ተናጋሪዎች የምናስተምረው ነገር ሲጠቀሙበት ከፊልሞች ላይ እና ከሙዚቃዎች ላይ ቆራርጠን በማውጣት እንዴት መጠቀም እንደሚችሉ እናሳያቸዋለን። እና ከዜሮ ጀምሮ በጣም ላይ ያሉ ሰዎችን እናስተምራለን ማለት ነው። ብዙ ከስተምሮቻችን አሁን በአሁኑ ሰዓት አሜሪካን ያሉት እዛም ሲኖሩ ያው አክሰንት ምናምን ኤክስፕሬሽኖች ያለማወቅ ካልቸራል ዲፈረንስ ምናምን አሉና፣ እሱን ጋፕ ለማጥበብ በተቻላቸውን መጣን ልክ እንደ ኔቲቮቹ እንዲያወሩ አድርገን እናስተምራለን። በተቃራኒው ደግሞ ገጠርም ሰዎች አሉ። ምንም ስለ ቋንቋው ፍንጫ የላቸው ሰዎችም ለማስተማር አድርገና መቻችተን እንደምናወጣው ማለት ነው። ቀደም ብለህ ነግርኸኛል የፊት ለፊት ትምህርት ትሰጥ ነበረ፣ በመማሪያ ክፍሎች ውስጥ ለተማሪዎችህ ማለት ነው። አሁን ደግሞ በማህበራዊ መገናኛ በዋናነት በዩቲዩብ በኩል ነው ትምህርቱን የምትሰጠው። ሁለቱ ላይ ያለው ልዩነት ምን ይመስላል? ምን ይፈትናል? ምን አዲስ ነገርስ አለው? በዋነኝነት ያላቸው ልዩነት ምንድነው? ክላስ ውስጥ ሆነው ሲማሩ ያው እንዲያወሩ ይገደዳሉ። እነሱ ምላሽ ካልሰጡ ምን የሚሄድ ነገር የለም። ዩቲዩብ ላይ ሲያዩ ያው ወደኋላ አክቲቭ ሆነው በደንብ በትክክል ራሳቸው መናገሩ ላይ ፎከስ አያደረጉም ቺ እንድቸርጋት ናምን እያለ ኮረክሽን ይሰጣቸው ሰው አይኖረም። ግን ዋና ሀሳቡን ይረዱታል። ያን ነገር ከተማሩ በኋላ ወስዶ የራሳቸው ማድረግ የነሱ የነሱ ድርሻ ነው የሚሆነው እዚህ ጋር ግን ሲሆን ያው እስኪ በለው እንደዚህ አርገው እንደዛ አርገው እያለን ያሰፋል መስጠት እንሞክራለን ማለት ነው። ይሄ ክላስ ውስጥ እንዳሉ እንዲሰማቸው ለማድረግ ብለን ሌላ ልዩ የሚያደረገው ነገርኛ ይቻላል ምንድነው? ተማሪ ቁጭ አድርገን ነው የምናስተምረው። አንድ ተማሪ ቁጭ አድርገን እነሱን በመወከል እንደዚህ አይደለም እንደዚህ ነው የምትለው እያለን፣ ለእያንዳንዱ ሌቭል ብዙ አይነት ተማሪዎች ስላሉ በጣም ለጀማሪዎች ከሆን ጀማሪ ሰው አስቀምጠን እሱን ስናስተምረው እና ሲገባው ሲችል ያሳየን ነው እንትን ምንለው ያው ፉክክርም ስሜት እንዲፈጥርባቸው ማለት ነው። ዋናው ልዩነቱ ይሄ ነው። ኢትዮጵያውያን የእንግሊዝኛ ቋንቋን ማወቅ እጅግ ጠቀሜታ እንዳለው ያምናሉ አብዛኞቹ። ነገር ግን ደግሞ በፍጥነት የሚችሉት ጉዳይ አይደለም፣ በአንዴ የሚያዳብሩት ክህሎት አይደለም የሚል አስተሳሰብም አለ። ይሄ ምን ያክል እውነት ነው? ያላቸውን የቋንቋ ብቃት ለማሳደግስ ምንድን ነው ማድረግ ያለባቸው? ከሌሎች ቋንቋዎች ጋር ስናወዳድረው ከቻይንኛ ከፈረንሳይኛ ከሌሎች ሌሎች ቋንቋ ጋር ስናወዳድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉት ነገሮች ንገረኝ ብትለው ጫማ ይነግረሃል፣ ይሄ ይነግረሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ገጣጥሞ ማውራት ነው። እሱን ደግሞ ለማውራት እንዳንደፍር የሚያደርገን ለቋንቋ ላይ ያለን አስተሳሰብ ነው። ያው በፊልምም በምንም አእምሯቸው ላይ ሲጻፍ የነበረው ነገር ያው ነጮች የተሻሉ እንደሆኑ ያምንም እንደመናቅ እንደወሬ ራሱ ከ ወይ የፈረንጅ ስራ እየተባለ የነሱን ያደነቅን እኛ ወደኋላ እያስቀራን ነው። እና ልክ አንድ ሰው እንግሊዘኛ ሊናገር አፉን ሲከፍት ጃጅ ይደረጋሉ ይሳቅብኛል የሚደረግብኛል የሚሉ ነገሮች አመለካከት ስላለ እሱ ነው ወደኋላ ያስቀረን። ኢቭን እንደ መፈታተሽ ነው። አንድ ሰው እንግሊዝኛ ሲያወራክ መጀመሪያ አእምሮ ውስጥ የሚመጣው ከመግባባቱ ይቅር ይህ ሰውዬ ከእኔ የተሻለ እንግሊዝኛ ነው የሚያወራው ወይስ እንዴት ነው ብለን ካረጋገጥን በኋላ ነው። ከኛ የሚሻል ከሆነ ጭራሽ ይጠፋብናል ብለን እኛም እንሻል ከመሰለን ደፈረ ብለን እናወራለን። ሳይኮሎጂካሊ የተጻፈብን ነገር በጣም ብዙ ነገር ስላለ እሱን መደር መስ ነው አሁን የከበደው ሰው ያለው፣ እንጂ ቋንቋ ከባድ አይደለም። የሚያውቃቸውን ቃላቶች ዝም ብሎ ቢያወራቸው መግባባት ይችላል። እሱ ለመቅረፍ ነው እየሞከርን ያለ ነው። እንደ ማንኛውም ክህሎት፣ እንደ መኪና፣ እንደ መንዳት፣ እንደ ምናምን ዝም ብሎ በማየት ብቻ ሳይሆን የተማሩትን ነገር ውስጥ አጽንቶ በመተግበር ነው ይሄ ነገር ሊቻል የሚቻለው። ግን በአማካኝ አንድ ሰው ጊዜኛ በደንብ ለመግባባት በደንብ በትክክል ስድስት ወር በየቀኑ የሚሰራ ከሆነ ትልቅ ለውጥ መምጣት ይችላል። ይሄ ገዳቢነቱንም በጣም ይቆማል ማለት ነው። ግን ቋንቋው እንደ ሌሎችን ቋንቋ ደግሞ ማያደርገው ነገር ምን አለ? አሁን አማርኛ ላይ ብዙዎቹን ቃቶች በቃ ችለነዋል። ቋንቋውን በየቀኑ ብዙ አዳዲስ ብንማራቸው ቃቶች የሉም። እንግሊዝኛ ነገር ላይ ግን ሲመጣ ጋልጾች ቃላቶች ምናምኖች የበዙ በጣም ስለሚመጡ በየቀኑ እራሳችንን አብዴት ማድረግ ይኖርብናል። ምንም አይነት ደረጃ ላይ ብንሆን መማራችን መቀጠል ያለብን። ሌላ ደግሞ ችግሩ ምንድነው? ስፔሊንግ ነው። ሀያስድስት ፊደል ኖሯቸው አማርኛ ላይ አሁንም የሆነ ነገር ብንሰማ፣ እሷ ነው ድምጽ መጻፍ እንችላለን። እንግሊዝኛ ላይ ግን ኢቭን ነጮች ራሳቸው እንዴት ነው የሚጽፈው እንዴት ነው የሚጻፈው እያሉ ነው የሚያወሩት። ነው ቢኮዝ ትርጉም የማይሰጡ በጣም ብዙ ነገሮች ስላሉ በስምምነት ብቻ የምንቀበላቸው ነገሮች በጣም ብዙ ነገር ስላሉ አንድ ቃል ሆነው ይሄኛዎች የሚነበበው እንደዚህ ነው ይባላል። ለምሳሌ ቲር የሚለውን ቃል ብናየው ቲር እንባ ነው አይደል እንደ እምባ ሲሆን ቴር ብለን አነበዋለን። እንደ መቅረድ ቢል ደግሞ ሲመጣበት ቴር ብለን አነበዋለን። አንድ ቃል ሆኖ ግን እንደዚህ ሲሆን ትርጉሙ እንደዚህ ሲሆን እንደዚህ አንብበው፣ እንደዚህ ሲሆን እንደዚህ አንብበው እንጂ የጸና የሆነ አንድ አይነት አነባባብ የለውም ማለት ነው። ሰው እንደ ፎርሙላ ሸምደን ማንዛቸው በጣም ብዙ ኤክሰፕሽኖች ስላሉ መግባባት ከቻለን በኋላ ስድስት ወራን ይዘን ትንሽ ኮንፈረንስ ከተሰማን በኋላ ሌሎቹ ነገሮች ደግሞ በየቀኑ አፕዴት ማድረግ ይኖርብናል ማለት ነው። እንግዲህ አንተነህ፣ በአሁኑ ሰዓት ይሄ ማራኪ እንግሊሽ የተሰኘው አውታር ከሶስት መቶ ሺ በላይ ተከታዮች እንዳሉት አይቻለው። እጅግ ጥሩ የሚባል አቀባበል ያለው መሆኑን የሚያመላክት ነው። የመጪ ዘመን እቅዳችሁ ምንድን ነው? ለመጪ አመታት ልታቀርቡት የምትፈልጉት ጉዳይ ምንድን ነው? ጥሩ እሺ። እስካሁን ድረስ በአማርኛ በእንግሊዝኛ እያደረግን ነበረ ስናስተምር የነበረው እሱ እንዳለ ሆነው እሱን ለማስቀጠል ሌላ ከጎን ለጎን የከፈትነው ቻናል አለ፣ እንግሊሽ ከዜሮ ተብሎ እንደ አዲስ ለማስጀመር ማለት ነው። በዚህኛው በኩል ግን ከሌሎች ኢንተርናሽናል የሆኑ በዚህ ፊልድ ላይ በጣም ቁንጮ ላይ የደረሱ የሚባሉ ሰዎች ጋር በመተባበር ለመስራት ያሰብናቸው ነገሮች አሉ። እነ ኢንግቬድ ምናምን የሚባሉ ትልልቅ ቻናሎች አሉ፣ ወደ ሰባት ስምንት ዘጠኝ ሚሊዮን ተከታይ ያላቸው ማለት ነው ከእነሱ ጋር በመሆን ከአገር ውስጥ ብቻ ሳይሆን ማንኛውም ዜጋ የሚጠቀምበት አይነት ትምህርቶች ለመቅረጽ እየተዘጋጀ ነው ያለ ነው። ከዛ በተረፈ በአካል መማር የሚፈልጉ ሰዎች አራት ብራንቾች አሉን ኢትዮጵያ ውስጥ አንደኛው አዳማ ውስጥ ነው። ሶስቱ ደግሞ ሜክሲኮ፣ መገናኛ እና አየር ጤና ላይ ናቸው ያሉት እና ማስፋት አቅቶን አይደለም በጣም ብዙ ዲማንድ አለ ግን ኳሊቲ ላይ በጣም ፎከስ ማድረግ ስለፈለግን ቀስ ብለን ኤክስፓንድ ለማድረግ ነው ያስፈለግነው። እጅግ በጣም አመሰግናለሁ። አንተነህ ማራኪ ኢንግሊሽ ስለተሰኘው የእንግሊዝኛ ቋንቋን ለኢትዮጵያውያን የሚያስተምረውን የዩቲዩብ አገልግሎት አስመልክተህ ለሰጠህን ማብራሪያ፣ ላቀበልከን መረጃ ሁሉ በአድማጮች ስም በእጅጉ አመሰግናለሁ። እንግዲህ ትልቅ ቦታ እንድደርሱ ምመኝልሃለሁ። እኛም እናመሰግናለን። ሀብታሙ ስዩምና እንግዳውን አመሰግናለሁ። ኢትዮጵያ ውስጥ ከኦቲዝም ጋር የሚኖሩ ሕፃናትና ታዳጊዎችን የሚያግዙ ማዕከሎች አለመበራከታቸውን ተከትሎ በርካታ ወላጆችና ልጆቻቸው ተገቢ ድጋፍና ክትትል ይነፈጋሉ። ይህንን ሁኔታ ለመለወጥ እየተንቀሳቀሱ ከሚገኙት መካከል አንዷ በሐዋሳ ብራይት የተባለ የኦቲዝም ማዕከል ያቋቋመችው ወይዘሮ ሕይወት አበበ ትጠቀሳለች። በግል የገጠማትን ፈተና በመመልከት ከደጋፊዎች ጋር ያቋቋመችው ማዕከል ለብዙ ህጻናትና ታዳጊዎች የተስፋ ምንጭ እየሆነ እንደመጣ ዮናታን ዘብዴዎስ በቀጣዩ ዘገባ ይነግረናል። የብራይት ኦቲዝም ማዕከል መስራችና ስራ አስኪያጅ ወይዘሮ ቴግስት አበብ ናቸው። ወይዘሮ ቴግስት ይህንን ማዕከል እንዲከፍቱ ምክንያት የሆናቸው አንድ ወንድ ልጃቸው ኦቲዝም ያለበት መሆኑ ነበር። ም ሀሌሉያ ለሚባለው ልጃቸው ሲሉ ያሰቡት ማዕከል ዛሬ ለብዙ የኦቲዝም ችግር ያለባቸው ህጻናት መዋያ መመሪያና ማሰልጠኛ ሆኗል። ኦቲዝም ላይ የሚሰራ ስራዎችን አንብቤ አይቼ ልምድ ወስጄ ለምን አልጀመርም ብዬ ቤቴ ውስጥ በራሴ ልጅ ጀመርኩኝ። በእኔ ልጅ ላይ ስራውን ሳይ በአንድ ወር ውስጥ ብዙ ለውጦችን አመጣ። ለምሳሌ በራሱ መጸዳዳት ቻለ፣ ሀሳቡን መግለጽ ቻለ። በፊት አንድ ነገር ሲፈልግ ማልቀስና ከግርግዳ ጋር መጋጨት ነበረ። የልጃቸው ለውጥ ሌሎች 15 ልጆችን መልምለው በቋሚነት ለመንከባከብ ምክንያት የሆናቸው ወይዘሮ ትዕግስት ዛሬ በአንድ ጠባብ ግቢ ውስጥ 53 ህፃናትን የተንከባከቡ እንደሚገኙ ይናገራሉ። ይህንን ለውጥ ሳይ በጣም ቀናሁኝ። ሌሎችስ በየቤቱ ያሉ ምንድነው እድል ፈንታቸው ብዬ አንድ ማቃት እንደዚህ ኦተስቲክ ልጅ ያላት እናት ነበረች እና እሷን በቃ ልጅሽን ስጭኝ እኔ ነጻ ነኝ ከኔ ልጅ ጋር አብሬ ልስራበት እያልኩኝ እያለ ነው። እንግዲህ ሌሎች ሰዎች፣ ስራ መተዊን የሚያውቁ ሰዎች በተወሰነ መልኩ እንረዳሻለን 15 ልጅ መልሚ ያሉኝና 15 ልጅ መልምለን ከዛ ከውጭ በመጡ ሰዎች ዲያግኖስ ተደርገው በ2008 ብራይት ኦቲዝም ማዕከል ተብሎ ይሄ ስራ ተጀመረ። በ15 ልጅ ከአንድ ልጅ ወደ 15 ልጅ አደገ። ከ15 ወደ 20 አደገ። ከ20 ወደ 30 አደገ። አሁን እንግዲህ ወደ 53 ልጆችን በዚህ ማዕከል እያሰለጠነን እንገኛለን። ወይዘሮ ቴግስት ይህን ሁሉ ማድረግ ግን ቀላል አይደለም ይላሉም፣ በገጠሙት ችግር ተዘግቶም ያውቃል። ቋሚ በጀትም ኖሮ አቅም በግለሰቦች ድጋፍ የቀውሜ ማዕከል ነው ብሏል። የኦቲዝም ችግር ያለባቸውን ሕጻናት መንከባከብና ማሰልጠን ብዙ ውጣ ውረዶች እንዳሉት የሚናገሩት ወይዘሮ ቴግስት ብዙ ዋጋ እንዳስከፍላቸው ይገልጻሉ። ሃምሳ ሶስት ሲደርሱ እንግዲህ ለእኛ በጣም ከባድ ነው፣ ከአቅማችን በላይ ሆኗል። ከሃምሳ ሶስት ውስጥ ሰባቱ ከሰዓት ነው የሚማሩት። ከዘጠኝ ሰዓት እነኚህ ሲውጡ ማለት ነው። ከዘጠኝ ሰዓት እስከ 11 ሰዓት ባለው የ2 ሰዓት ቴራፒ ወስደው ይሄዳሉ። እነዚህም ዌቲንግ ሊስት ላይ በጣም ለረጅም ጊዜ የቆዩ በቃ አማራጭ ያጣንባቸው ከነኚህ ጋር እንዳንቀላቀል ግቢውም ማይበቃንም፣ ክፍልም ማይበቃንም። ያለንበት ግቢ ተከራይተን ነው። ከግለሰብ የተከራየነው ግቢ ነው ተከራይተን ነው። የኪራይ ወጪ ያለብን የመምህራን ወጪ ያለብንና እነዚህን ሁሉ ውጣ ወረዶች እያለፍን ነው ይህንን ስራ እየሰራን ያለ ነው። ምንም እንኳን ኦቲዝም ያለባቸውን ልጆች ማሰልጠን እንዲህ ከባድ ቢሆንም በቶሎ የሚያሳዩት ለውጥ ጉልበት እንደሚሆናቸውም ተናግሯል። ኦቲስቲክ ልጆች ጥሩ ሰልጣኞች ናቸው። እንዲያውም ከእኛም የተሻሉ ከማንኛውም ሰው የተሻለ ሰልጣኞች ናቸው። አንዴ ከተመሰመረላቸው መስመር አይወጡም። እኛ እንወጣ ይሆናል። እነሱ ግን አይወጡም። ይሄ ሁል ጊዜ እንድናሰለጥናቸው ያበረታታናል፣ ያነሳሳናል። ለውጥ ስታይ ማለት ነው። ስለዚህ እነሱን ማሰልጠን እኔ እንደውም ሌላን ሰው ከማሰልጠን የተሻለ ነው። ብዙ ጊዜ የሚያሰለጥኗቸው ለነገሮች ትኩረት እንዲሰጡና እንዲረጋጉ በተለይም በቃላት ራሳቸውን መግለጽ እንዲችሉ የቃላት ቴራፒ እንደሚያሰለጥኗቸውም ገልጿል። ወደ እኛ ሲመጡ በራሳቸው የማይመገቡ፣ በራሳቸው የማይለብሱ፣ በራሳቸው የማይጸዳዱ ናቸው። እነዚህን ክህሎቶች እንዲችሉ ነው የምናደርገው። ብራይት የኦቲዝም ማዕከል ህፃናትን ወደ ማዕከሉ የሚያስገባበትም የራሱ የሆነ ሂደትና መስፈርት እንዳለውም ነግረውናል። መጀመሪያ አንድ ልጅ አንድ ወላጅ ልጁን ይዞ ወደ እኛ ሲመጣ ወደ ሐኪም ነው የምንልከው ዲያግኖስ የሚያደርግ ሐኪም ጋር እንልካለን። ሐኪም ዲያግኖስ አድርጎ ይሄ ልጅ ኦቲዝም አለው የሚልን ወረቀት ሲሰጠው ከወረቀቱ ጋር እንቀበላለን። ወረቀት የሌለውን ልጅ አንቀበልም። ከኦቲዝም ችግር ጋር የሚወለዱ ሕፃናት በአስደንጋጭ ሁኔታ እየጨመረ መሆኑንም ገልጿል። በግንዛቤ ጥረትና በአመለካከት ችግር በካቴና ታስረው የተደበቁና የተገለሉም ብዙ መሆናቸውን አስረድተዋል። በሳምንት ውስጥ እስከ አምስት ሰው እናስተናግዳለን። አዲስ የሚመጣ ማለት ነው። እንግዲህ ይህን ቁጥር ስናባዛው በጣም ብዙ ቁጥር ነው እና በጣም ሊተኮርበት የሚገባ ስራ ነው። እኛ ሀገር ቀደም እያልኩ ነበረ። እኛ ሀገር ጥናት አልተደረገም፣ ግን በውጭ ሀገር የተደረገ ጥናት ከመቶ አንድ ልጅ ሲባል ነበር ከአርባ ተባለ። አሁን አሁን በቅርብ ከሃያ አንድ ልጅ ኦቲስቲክ ነው እየተባለ ነው። ስለዚህ የኛስ ሀገር ቁጥር አናቀውም፣ ግን እኛ እንዲህ አይነት ማዕከሎች እየተጨነቁ ነው፣ በብዛት ሰው እየመጣ ነው። ኦቲዝም ያለባቸው ህጻናት የተለየ ችሎታ እና ተስጦ ያላቸው ህጻናት ናቸው የሚሉት ወይዘሮ ትእግስት እና አልበርት አንስታይን ጣጥ ሰው ትልቅ ቦታ መድረስ እንደሚችሉ ይናገራሉ። የመማር መብታቸው ሊከበርላቸው ይገባል ነው የሚሉት። እኛ አሁን አራት ልጆች ወደ መደበኛ ትምህርት ቤት ልከናል። በነዚህ አመታት ብቁ ሆነው ከዚህ ችግር ወጥተው እራሳቸውን ችለው መደበኛ ትምህርት ቤት ገብተው ከክፍል ክፍል እየተዘዋወሩ ያሉ ልጆች አሉ። እንግዲህ እስከዚህ ማድረስ ይቻላል ማለት ነው። ስለዚህ ትኩረት ይሰጣቸው ስንል፣ ስንጮህ መማር አለባቸው ስንል ለነሱ ስንሟገት እነዚህን ሁሉ ነገሮች እያሰብን ነው። ከሰው የተለዩ አይደሉም፣ እንዳውም የተሻለ ነገር ያላቸው ናቸው። ከዚህ በተሻለ ሁኔታ ለማሰልጥና ሌሎች ተጨማሪ ኦቲዝም ያለባቸውን ህጻናት ለማስገባት ሌላ ሰፊ ቦታ እንዲሰጣቸው ለመንግስት ጥያቄ ቢያቀርቡም ምላሽ እንዳላገኙ የሚገልጹት ወይዘሮ ትዕግስት በክራይ ቤት ውስጥ ልናሰለጥናቸው አይገባም ነው የሚሉት። በኢትዮጵያ ያሉ ትምህርት ቤቶች ሁሉም ማለት በሚቻልበት ደረጃ ኦቲዝም ያለባቸውን ህጻናት ያገለሉ ናቸው። ችግሮችን ለመፍታት አካታች የትምህርት ስርዓት መዘርጋት ያስፈልጋለን ብሏል። እኔ እንደ መፍትሄ የማስበው እያንዳንዱ ትምህርት ቤት እነዚህ ልጆች ከባለሙያ ጋር መንግስት ባለሙያን መድቦ እንዲቀበል ማድረግ አለበት። ማዕከሉ የቆመው በግለሰቦችና በበጎ ፈቃደኞች ድጋፍ መሆኑን የሚናገሩት ወይዘሮ ትዕግስት ብራይት ኦቲዝም ማዕከልን ጨምሮ በኢትዮጵያ ያሉ ማዕከላት አራት ብቻ መሆናቸውን ጠቅሰው መንግስት ለዚህ ትኩረት መስጠት ይገባዋል ብሏል ቪኦኤ በዚህ ጉዳይ ላይ የልዩ ፍላጎት ባለሙያዎችን ወላጆቻቸውና የመንግስት ባለሥልጣናትን እንዲሁም የሥርዓት ትምህርት ተመራማሪዎችን መጠይቅ ይቀጥላል ለዛደው እዚህ አበቃን ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ስለ ዘገባው አመሰግናለሁ። አሁን ደግሞ እንደገና ለአንድ አፍታ ድምፃዊ ቴድሮስ ካሳሁን ወይም ቴዲ አፍሮ ባይገርምሽ ገና እወድሻለሁ ብሎ በተጫወተው ዜማ እረፍት አድርገን እንመለስ። ኖሪያውን በጀርመን አገር ያደረገው ማንተጋፍቶት ስለሺ በብዙዎች ዘንድ ከሚታወቅበት የጋዜጠኝነት ሥራው ባሻገር ዓለም አቀፋዊ ሽልማቶችን ያሸነፈ የፊልም ባለሙያ ነው። ከዚህ በፊት ግርታ የተሰኘው ፊልሙ የወጣት አፍሪካውያን የፊልም ፌስቲቫልና ዛንዚባር ፊልም ፌስቲቫልን ጨምሮ በአራት ዓለም አቀፍ የፊልም ፌስቲቫሎች ላይ አሸናፊ ከመሆኑ ባሻገር ትልቅ ክብር የሚሰጠው የአፍሪካ ኦስካር ተብሎ በሚጠራው የፓን አፍሪካ የፊልምና የቴሌቪዥን ፌስቲቫል ላይም እጩ ሆኗል። በተለይ ማህበረሰባዊ አንድምታ ባላቸው አጫጭር ፊልሞች ላይ ትኩረቱን ያደረገው ማንተጋፍቶት በቅርቡ የበረንዳው ንጉሥ የተሰኘ አጭር ፊልም ለተመልካች አቅርበዋል። ይህ ፊልም የካሊፎርኒያን ሲሊከን ቫሊ የአፍሪካ ፊልም ፌስቲቫልን ጨምሮ በተለያዩ ከፊልም ጋር ተያያዥ በሆኑ መድረኮች ላይ እየታየ ይገኛል። አዲሱን ፊልሙን መነሻ አድርጎ ሀብታሙ ስዩም አነጋግሮታል። ጋዜጠኛና የፊልም ጥበብ ባለሙያ ማንተጋፍቶት ስለሺ፣ በአሜሪካ ድምፅ አድማጮች ስም በመጀመሪያ አስቀድሜ በእጅጉ አመሰግናለሁ። ሀብትሽ እኔም በጣም አመሰግናለሁ ስለ ደወልክልኝ። እንግዲህ በቅርቡ ለተመልካች ያቀረብከው ፊልም የበረንዳው ንጉሥ ወይም ኪንግ ኦፍ ዘ ስትሪት ይሰኛል። የዚህኛው ፊልምህ ትኩረት ምንድን ነው? ከፊልሙ ጋር የተያያዙ የተወሰኑ ጉዳዮችን እስቲ አስቀድመ አጋራን። እሺ አብትሽ ያው እንደምታውቀው ብዙ ጊዜ ትኩረት የማደርገው ማህበራዊ ጉዳዮች ላይ ነው በአብዛኛው ለማተኮር የምሞክረው። እዚህኛው ፊልም የኪንግ ኦፍ ስትሪት በእንግሊዝኛው ነው የተባለው። ያው ውጭ ሀገር የተለያዩ ቦታዎች ላይ ለማቅረብ ስለፈለግኩ ነው እንግሊዝኛ ርዕስ የሰጠሁት። በአማርኛው አንተ እንዳልከው የበረንዳው ንጉሥ ነው። የማህበረሰብን ቸልተኝነትን ለማሳየት ነው የፈለግኩት በዛ ፊልም ላይ ማህበረሰባችን ያው በክፋትም ላይሆን ይችላል ግን ለራስ ብቻ ትኩረት በመስጠት ሌላውን መርሳት የተጎዳን ማህበረሰብ መተውና መርሳት ላይ ያተኩራል እና አንድ የጎዳና ልጅ ላይ ነው ታሪኩ የሚያጠነጥ ነው። ልጁ ቁጭ ብሎ ያልማል። የሚያልመው እንደ ንጉስ ሆኖ ማለት ነው። በእድሜው ልክ ሌሎቹ ጓደኞቹ የበረንዳው ልጅ ተዳዳሪ ልጆች እንደሱ የንጉስ አገልጋዮች ሆነው እየበሉ እየጠጡ እየተዝናኑ ነው የሚያስበው እና ፊልሙም ይቀማል በድንገተኛ ዝናብ ማለት ነው ጥላ ያጣል ሰው በየሞቀ ቤት ውስጥ ነው ያለው በኋላ ላይ ግን ይሄ ልጅ የአንድ ቤተሰብ አባልን ልጅን ከአደጋ ያድናል ግን የሚደርስበት መጨረሻ እሱ ላይ የሚደርስበት ነገር ነው ጥያቄው ያለው ፊልሙ ላይ በአጠገባችን ያሉ ነገሮችን እንረሳለን ችላ እንላለን አይነት ነው ፊልሙ ዋና ማጠንጠኛው እንግዲህ ማምተጋፍቶት ከዚህ ቀደም የአፍሪካ ኦስካር እየተባለ በሚጠራው የፌስፓኮ የፊልም ፌስቲቫል ላይ እጩ የሆነ ግርታ የሚል ፊልም ለእይታ አቅርባሃል። መልካም ምላሽ ያገኘ ፊልም ነበረ። አሁን ደግሞ የበረንዳው ንጉስም እንዲሁ በተለያዩ ፌስቲቫሎች ላይ እየታየ ይገኛል። ማህበረሰባዊ ሀተታ ወይም ሶሻል ኮሜንትሪ ላይ ታተኩራለህ። በፊልም በፊልምህ የማህበረሰብ እይታን መፈተሽ ለምንድን ነው እንደ ዋና ግብህ አድርገህ እየተንቀሳቀስክ دان دي فيلم سري እንግዲህ እኔ በዚህ ላይ መንደርደር የፈለግኩት ለምንድን ነው? ሌሎች ፊልሞችን መስራት ይቻላል። አሁን ሌሎቹ የደረሱበት ደረጃ ገና አልደረስንም ብዬ አስባለሁ። ማህበረሰብ ነክ ላይ ብቻ እንዲያተኩርም አልፈልግም። ወደፊት ግን የኖርኩበትና የምንኖርበት ውጭ ሀገር ብኖርም ያደግኩት ትልቅ እስክሆን ድረስ የኖርኩት ኢትዮጵያ ውስጥ ነው፣ አዲስ አበባ ነው። ኑሯችን የታወቀ ነው እና አንድ የጥበብ ሰው ደግሞ ማህበረሰቡን ራሱን ይዞ መውጣት አለበት። በማህበረሰብ ውስጥ ማህበረሰባዊ ችግር ብቻ አይደለም ያለው። እነሱ መስራት ይቻላል። ሌላ ውበት ራሱ ማሳየት ፊልም በነገራችን ላይ ማህበረሰብን ብቻ እንትን ማለት ሳይሆን ዝም ብለ ውበትን መግለጽ ውበት በተለያየ መልኩ ሊሆን ይችላል። እዛ ጋር ለመድረስ ብዙ ሙከራዎች ማድረግ ይፈልጋል። በዛ ላይ ደግሞ አጠገባችን ያለው የምንኖርበት የህብረተሰባችን ችግርን ማሳየቱ ይቅደም በሚል ነው። በዛ በፊልም ለማሳየት ሙከራ እያደረገ ያው ልምምድ ላይ ስለሆንኩ ማለት ነው። በአንድ ጊዜ ሙሉ ፊልም ተነስቶ ይሰራል። እኔ እንደዛ ትክክል ነው ብዬ አላስብም። ብዙ ሙከራ ማድረግ ያስፈልጋል። ባይልኝ በተለያዩ አጫጭር ፊልሞች የሚሆን በሌሎች ፊልሞች መሞከር ያስፈልጋል። ሙከራ ላይ ነኝ። ሙከራዬን ደግሞ በደንብ ማጠንጠን የምፈልገው ማህበረሰቡን ሊነካ የሚችል ነገር እና ማህበረሰቡንም ሊያሳይ ሊያንጸባርቅ የሚችል ነገር በዛ ምክንያት ነው ወደዛ ላትኩር የቻልኩት። ሌላው ጉዳይ እንግዲህ ማንተጋፍቶት በጋዜጠኝነትና ፊልም ዘርፍ ውስጥ ነው እየተንቀሳቀስክ የምትገኘው። ሁለቱ ዘርፎች የሚደጋገፉበትም የሚቃረኑበትም አፍታ አለ። በተለይ ደግሞ ጋዜጠኝነት ከጥሬ ሀቅቅ ጋር የሚገናኝ ሙያ ነው። ፊልም ደግሞ የተወሰነ ሀሳባዊነት የራሳችንንም ደግሞ ሕልም አካተንም የምንገልጽበት ከሞላ ጎደል ነጻ የሚባል አይነት ሙያ ነው። አንደኛው ሙያ ለአንደኛው በምን መንገድ ጠቀመህ፣ በምን መንገድ ስፈተነህ? እውነትን ነው በጣም ከባድ ነው። በጣም የሚፈትን አይነት ነገር ነው። አንተ እንዳልከው ፊልም ነጻ ነው። ነጻ ምናብ ነው። አእምሮ የሚወልደውን ውስጥ ያለውን ነገር ነው የምታንጸባርቀው። ምንም የሚገድብ ነገር የለም። እንደፈለክ ነው የምትሄደው። እዚኛው ጋር ስትመጣ ግን ሀቅና ሀቅን ነው። አንዱ አንዱ ሊረዳ የሚችለው ምንድን ነው? በፊልም ላይ ያለኝ ልምምድና ሙከራ ወደዚኛውም ስትመጣ፣ ወደ ሚዲያው ላይ ቴክኒካዊ የሆኑ ነገሮችን ወደዚህ አመጣለሁ። ለምሳሌ ፊልሞች እንሰራለን፣ የቪዲዮ ፕሮግራሞች አሉን እንዲሁም የቴሌቪዥን ፕሮግራሞች አሉን። እነዛ እነዛን ነገሮች ከፊልም ጥበብ ላይ ያሉትን ነገሮች ወደዚህ አመጣችኋለሁ ብዙ ጊዜ ይጠቅመኛል። ያንን ከጋዜጠኝነቱ ደግሞ ጋዜጠኛ የሆነ ሰው ይጽፋል፣ ያነባል፣ ይከታተላል። ነገሮችን የሚያይበትም አቅጣጫ በጣም ጥልቅ ነው። ብዙ ጊዜ በደንብ በትክክል ወደ ጋዜጠኝነቱ ልግባ ያለ ሰው ያ ወደ እዚኛው ስትመጣ ወደ ፊልም ስትመጣ ማህበረሰብ ነክ ነገሮችን ስትሰራ ደግሞ ምን ያህል በምናባዊ ቢሆንም በጣም የለየለት ምናባዊነት ሳይሆን ማህበረሰባዊ ነገሮችን በትክክል እንዴት አንጸባርቅ ያለው የሚለው ነገር ይመጣል። የሚጋጨም ነገርም አለው፣ በተለይ ግለሰቡ ያ የሚሰራው ሰው ሁለቱ መለየት ካልቻለ ማለት ነው። በእኔ በኩል እንደምታውቀው ዶቼ ቬለ ላይ በጋዜጠኝነት ስንሰራ በራሱ የተለያዩ ነገሮች ነው የምንሰራው እናንተ ጋርም ታቋለ እንደ ፕሮግራም አቅራቢ የሆነን እንቀርባለን ፕሮግራም አቅራቢ ከዛ ደግሞ ዜና አንባቢ እንሆናለን ከዛ ደግሞ ሌሎች ስፖርት ፕሮግራም እሰራለው ሌላም አይነት ፕሮግራሞች እና እያንዳንዱ መርሀ ግብር የየራሱ አይነት አቀራረብ አለው። ያንን ያንም መለየት ከቻልክ ያኛው ደግሞ ሙሉ ለሙሉ ምናባዊነቱ የለየለት ስለሆነ ነፃውነ ትሰራለ ምንም የሚገድብ ነገር የለም ወደዚህ ስትመጣ ደግሞ የሚይዙ ነገሮች አሉ። እነሱ መስመሮች ጠበቀ ትጓዛለህ። በርካታ ወጣቶች ወደ ፊልሙ ዘርፍ መግባት ይፈልጋሉ። አንተ ደግሞ በተለያዩ የፊልም ፌስቲቫሎች ላይ ከመላ ዓለም የተውጣጡ ወጣት ፊልም ሰሪዎችን የማግኘት እድሉም አግኝተሃል ብዬ አስባለሁ። እነዚህ ወጣቶች በተለይ ኢትዮጵያ ውስጥ ነው የሚያዳምጡን፣ ምን አይነት ክህሎቶችን ማዳበር ይኖርባቸዋል? በጣም ውድድር በበዛበትና ፈታኝ በሆነው የፊልም ዘርፍ ውስጥ የተሻለ ድምጽ እንዲኖራቸው፣ የተሻለ እይታ እንዲኖራቸው ኢትዮጵያ ውስጥ በነገር ላይ እኔ እድለኛ ነኝ ብዬ ነው እግዚአብሔርን አመሰግናለሁ። ምክንያቱም እድሉን ስላገኘው ነው ወደዚህ የመጣው ነው። ዝም ብዬ እድልም ስላለኝ ብቻ አይደለም ስሞክርም ነው ወደ ፌስቲቫሎቹ የሄድኩት። ግን ያለውበት ቦታ የተመቸ ስለሆነ ተመቻችቶ ሊሆን ይችላል። ኢትዮጵያ ውስጥ ግን እኔንቶ ከብዙ ባለሙያዎች የበለጠ እውቀት ያላቸው ወጣት ልጆች አሉ። በጣም ጎበዝ ልጆች፣ በጣም የሚደንቅ አይነት ችሎታ ያላቸው ልጆች። እነዚህ ልጆች እድሉን አላገኙም እንጂ እድሉን ቢያገኙ ከማንም በላይ የሆኑ እውቀት አላቸው። ሌላው ዓለም ሁሉ ይበልጠናል ብለው ብቻ ማሰብ የለባቸውም ብዬ ነው መልእክት ማስተላለፈው። ችሎታው አለ እዛ ጋር በጣም ብቁ የሆነ እውቀት አላቸው። ያንን ግን እንዴት አድርገው ወደ ዓለም አቀፍ ገበያ እናምጣው። በሙዚቃው ብትሄድ ሰሞኑን የሆነውን ነገር አይተሃል በአማርኛም በኦሮምኛም በተለያየ ቋንቋ ላይ እንዴት በምስራቅ አፍሪካ ለኢትዮጵያ ጥሩ ደረጃ ላይ እንደደረሰች እራሳቸውን ችለው ስለመጡ ራሳቸው ለየት ብለው ስለመጡ መድረኩን አግኝተውታል። ወደ መድረኩ ካልመጣህ ግን በአንድ ቦታ ተወስነ ነው የምትቀረው እና ኢትዮጵያ ውስጥ እውቀቱ አለ። በነገር ላይ በዚህ አጋጣሚ ልነግር የምፈልገው የዶችቬሌ ሽልማት አድርጎ ነበረ ለተለያዩ ለፊልም ባለሙያዎች ኢትዮጵያ ውስጥ ላሉ ሽልማት አድርጓል። እና እና መጀመሪያ ሲመጡ እኔን ያናገሩኝ የአካዳሚው ሰዎች የፊልም እዛ ውስጥ አሉና፣ ምን እናድርግ ኢትዮጵያ ላሉ ሰዎች ሄደን ስልጠና እንስት መስጠት እንፈልጋለን እንደው በትተባበረ ምናምን አሉኝ። ከዛ እኔ ደግሞ ስመለከት አሁን እንዳልኩ ነው። በእርግጥ ስልጠና ያስፈልጋል፣ ሁላችንም በየጊዜው ስልጠና ያስፈልገናል። ግን ኢትዮጵያ ውስጥ እውቀቱ ያላቸው ወጣቶች ብዙ አሉ። እነሱ የሚፈልጉት ኤክስፖዠር የሚባለው መታየት እድሉን ነው እና እሱን እድሉን ስጠዋቸው፣ በገንዘብ ደግፏቸው በሌሎች እንደዚህ የፌስቲቫል ነክ ነገሮች ላይ አማክሯቸው፣ እሱ ይሻላል አልኳቸው። ማስታወቂያውን አወጡ። የተወሰኑ ታዋቂ የፊልም ሰዎች ጨምሮ ኢትዮጵያ ውስጥ ሌሎች ሰዎችም እንደዚሁ በዶኪሜንታሪም በፊቸር ፊልምም ረዣዥም ፊልም ላይም ፕሮጀክታቸውን ሰተው እየሰሩ ነው እና እንዲህ እንዲህ አይነት ነገሮች ነው የሚያስፈልገው ለኢትዮጵያ። ኢትዮጵያ ውስጥ ያሉ ወጣቶች በዓለም ላይ መምጣት እንችላለን ብለው እይታቸውን ማስፋት መቻል አለባቸው። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁኝ ስለቆያችሁ እናመሰግናለን። አሁን ጸደንያ ገብረ ክርስቶስ ቆየት ተብላ ከተጫወተቻቸው ጥቂት ዜማዎች መካከል ህመሜ የሚለውን ዜማ አዳምጠን በዚሁ እንሰነባበት ደናደሩ حاكمي لبال الفواحش سلامي ستاي قيت يا تبارك تشبم لاكيتك بيتك بابا يا